ስፖርት፣ ጥልቅ የኢኮኖሚ ግሽበት፣ የፖለቲካ ተቃውሞ፣ ሙስና፣ የዚካ ቫይረስ፣ የአበረታች ንጥረ ነገር ችግር፣ ያዘጋጇ ብራዚል ከተሞች የጸጥታ ሁኔታ ለመጀመሪያ ጊዜ በላቲን አሜሪካ የተዘጋጀውን 31ኛውን የኦሎምፒክ ውድድር አስቀድሞ የፈተኑት ነበር። ቻይና 50 ሚሊዮን፣ ታላቋ ብሪታንያ 40 ሚሊዮን ዶላር ያወጡበት የመክፈቻ ስነስርዓት ብራዚል ከብሪታንያ 10 ከመቶ ያነሰ ገንዘብ ለኦሎምፒክ መክፈቻ ዝግጅት በማውጣት አርብ ሌሊት በማራካና ስታዲየም በተካሄደ የመክፈቻ ስነ ስርዓት ተጀምሯል። ከ207 ሀገራት የተውጣጡ 11493 አትሌቶች ከሐምሌ 29 እስከ ነሐሴ 15 በ28 የስፖርት አይነቶች ሲወዳደሩ ይቆዩበታል። ለሜዳሊያ የሚደረገው ትግል በ32 የተለያዩ መወዳደሪያ ስፍራዎች ይካሄዳሉ። ተጨማሪ አምስት የብራዚል ከተሞች ደግሞ የእግር ኳስ ውድድሮችን ያስተናግዳሉ። 2102 የወርቅ የብርና የነሐስ ሜዳሊያዎች ባለድሎችን ይጠብቃሉ። በተለያዩ ሀገራት በተፈጠሩ ጦርነቶች ሳቢያ በአሳዛኝ ሁኔታ ሀገር አልባ የሆነ ቡድን ለመጀመሪያ ጊዜ የኦሎምፒክ አርማ በመያዝ ተሳታፊ ሆኗል። ከ1956 እንደ አውሮፓውያን አቆጣጠር ከሜልቦርን ኦሎምፒክ ጀምሮ በተደረጉ 12 የኦሎምፒክ ውድድሮች 21 የወርቅ፣ 7 የብር፣ 17 የነሐስ ሜዳሊያዎቹን በመውሰድ የራሱን ታሪክ የሰራው የኢትዮጵያ ኦሎምፒክ ቡድን በሶስት የስፖርት ዘርፍ በስምንት አትሌቶች ተካፋይ ይሆናል። ቡድኑ ሜዳሊያ የሚጠብቅበት የአትሌቲክስ ውድድር የፊታችን አርብ ይጀመራል። በየአራት አመቱ በመጪው የኦሎምፒክ ውድድር ስህተቴን አርሜ በበለጠና በተሻለ ዝግጅት እመጣለሁ የሚለው የኢትዮጵያ አትሌቲክስ ቡድን ተግባሩ በተቃራኒ ሆኖበታል። ዘንድሮ ከመቼውን በበለጠ በመክፈቻ ስነስርዓቱ ላይ የቀረበው ቡድን ኢትዮጵያ በኦሎምፒክ ውድድር የሰራችውን ታሪክ ማጉላት ያልቻለ ሆኖ ታይቷል። በርካታ ሀገራት በታዋቂ ስፖርተኞቻቸው እየተመሩ ሲገቡ ዓለም በሚገባ የሚያውቃቸው በኦሎምፒክ ታሪክ የሰሩ አትሌቶች እያሉ የኢትዮጵያ አትሌቲክስ ቡድን ለመጀመሪያ ጊዜ በውሃ ዋና ውድድር ተሳታፊ በሆነው ሮቤል ክሩስ ተመርቶ ወደ ስታዲየም ሲገባ የቢቢሲ ጋዜጠኞች ከኢትዮጵያ የኦሎምፒክ ታሪክ ይልቅ አትሌት ቀነኒሳ በቀለን በማንሳት ፌዴሬሽኑ ያለበትን ችግር አውስተዋል። ኢትዮጵያን በመወከል ወደ ሪዮ የተጓዘው የኢትዮጵያ አትሌቲክስ የልኡካን ቡድን በመግቢያው ዝግጅቱ አትሌቶች በብርቱ ትግልና ጥረት የሰሩትን የሀገር ታሪክ አለም በድጋሚ እንዲያስታውስ የሚያደርግበትን አጋጣሚ አጥቷል። በርካታ እንቅፋቶች የተጋረጠው የሪዮ ኦሎምፒክ አርብ ለሊት ከተጀመረ በኋላ የዓለም አይን ሁሉ ወደ ውድድር ክስተቶች ሆኗል። በወንዶች 400 ሜትር የነጠላ ውሃዋና ውድድር ጃፓን የወርቅና የነሐስ ሜዳሊያ ስታገኝ አሜሪካ የብር ሜዳሊያ ውስዳለች። በሴቶች ተመሳሳይ ውድድር ሃንጋሪ የወርቅ፣ አሜሪካ የብር፣ ስፔን የነሐስ ሜዳሊያ ውስዳለች። በወንዶች 400 ሜትር የነፃ ውሃ ዋና ውድድር አውስትራሊያ የወርቅ ሜዳሊያ አግኝታለች። በሴቶች የ400 በመቶ የውሃ ዋና ውድድር አውስትራሊያ፣ አሜሪካና ካናዳ አሸናፊ ሆነዋል። የወንዶች የጎዳና ብስክሌት ውድድር በቤልጅየም አሸናፊነት ተጠናቋል። በጁዶ ውድድር ሩሲያ የወርቅ ሜዳሊያ አጥልቃለች። ከኦሎምፒክ መድረክ ሙሉ በሙሉ ትታገድ አትታገድ ስትባል የከረመችው ራሽያም የሕዝብ መዝሙር ትላንት በተገኘ ድል በኦሎምፒክ መንደር መደመጥ ጀምሯል። በእግር ኳስ የኦሎምፒክ ጨዋታ በምድብ ሲ አርብ እለት ከሜክሲኮ ጋር ሁለት ለሁለት የተለያየው የጀርመን ቡድን ትላንክ ከደቡብ ኮሪያ 3 ለ3 በሆነ ውጤት አቻውቷል። በምድብ ዲ አርጀንቲናን ሁለት ለ0 የረታው የአውሮፓ ሻምፒዮን ፖርቹጋል ትላንት ሆንዱራስን 2 ለ1 ረቷል። በሆንዱራስ 3 ለ2 የተረቱት የሰሜን አፍሪካዎቹ አልጄሪያዎች በአርጀንቲና ሁለት ለ1 ተሸንፈው ከውድድር ውጭ ሆነዋል። ጃፓንን 5 ለ4 በምድብ ቢ ያሸነፈው ናይጄሪያ ትላንት ስዊድንን አንድ ለ0 አሸንፏል። አስተናጋጇ ብራዚል ከኢራቅ ዜሮ ለዜሮ ጃፓን ከኮሎምቢያ ሁለት ለሁለት ተለያይተዋል አልጄሪያ ፉጂ ስዊድንና ደቡብ አፍሪካ አስቀድመው ከኦሎምፒክ እግር ኳስ ጨዋታ ውድድር ውጭ የሆኑ ሀገሮች ሆነዋል በሴቶች እግር ኳስ ጨዋታ በምድብ ኢ ብራዚል ስዊድንን አምስት ለአንድ ኒውዚላንድ ኮሎምቢያን አንድ ለዜሮ ሲያሸንፉ ቅዳሜ ለት ደቡብ አፍሪካ በቻይና የሴቶች ቡድን ሁለት ለዜሮ ካናዳ ዙምባቤን ሶስት ለአንድ አሸንፈዋል ጀርመኖች ከአውስትራሊያ ሁለት ለሁለት ሲለያዩ አሜሪካ ፈረንሳይን አንድ ለዜሮ አሸንፈዋል የሜዳ ቴኒስ በሪዮ ኦሎምፒክ የሜዳ ቴኒስ ጨዋታ ኖቫክ ጃኮቪች በመጀመሪያው ዙር በጆዋን ማርቲን ዲል ፓርቶ ተረድቶ ከውድድር ውጭ ሆኗል። ሰርቢያው ጃኮቪች ለአርጀንቲናው ዲል ፓትሮ እጅ የሰጠው ሁለት ጊዜ ሰባት ለስድስት በሆኑ ውጤት ተረድቶ ነው። ሁለቱ የዊሊያምስ ልጆች ቬኒስ ና ሰሪና ዊሊያምስ እንደዚሁ በአስደንጋጭ ሁኔታ በጥንድ የሴቶች የሜዳ ቴኒስ ውድድር ከውድድሩ ውጪ በጠዋት ተሸኝተዋል። ከኦሎምፒክ የጥንድ ውድድር አሸናፊነት ለመጀመሪያ ጊዜ ከውድድር ውጭ የሆኑት ቬኒስ ና ሰሪና ዊሊያምስ በቼክ ሪፐብሊክ ተወዳዳሪዎች ሉዊስ ሳፋሮቫ ና ባራቦራ 6 ለ3 ና 6 ለ4 ተረተው ነው። ዛሬ አራተኛ ቀኑን በያዘው ውድድር 562 አትሌቶችን በመያዝ ብራዚል የሚገኘው የአሜሪካን ኦሎምፒክ ቡድን በሶስት የወርቅ በአምስት የብር በአራት የነሐስ ሜዳሊያ በአጠቃላይ በ12 ሜዳሊያ መሪነቱን ሲይዝ ቻይና በሶስት የወርቅ በሁለት የብር በሶስት የነሐስ በድምሩ በሰባት ሜዳሊያ ሁለተኛ። 429 አትሌቶችን ይዛ የተጓዘችው አውስትራሊያ ትላንት በኢላማ ተኩስ ካትሪን ስኪነር ያገኘችውን ወርቅ ጨምሮ በሶስት የወርቅና በሶስት የነሐስ ሜዳሊያ በድምሩ በስድስት ሜዳሊያ ለጊዜው ሶስተኛ ደረጃን ይዘዋል። ሀንጋሪ፣ ደቡብ ኮሪያ፣ ራሽያ፣ ታላቋ ብሪታንያ፣ ስዊድን፣ ጃፓን፣ ኒዘርላንድ፣ ታይላንድ፣ አርጀንቲና፣ ቤልጅየም ኮሶቮና ቬትናም የወርቅ ሜዳሊያ ሰንጠረዥ ውስጥ የገቡ ናቸው። 435 አትሌቶችን የያዘው የጀርመን ኦሎምፒክ ቡድን ከዛሬ ጀምሮ በሚደረጉ ውድድሮች የሜዳሊያ ሰንጠረዥ ውስጥ ይገባል ተብሎ ይጠበቃል። የኬንያ አትሌቲክስ ቡድን አሁንም ከአበረታሽ ንጥረ ነገር ቀውስ አላመለጠም። የኬንያ የቤትና የጎዳና ሩጫ ውድድር መሪ ማይክል ሮቺ ከአበረታሽ ንጥረ ነገር ጋር በተያያዘ ከሪዮ ወደ ኬንያ ተመልሰዋል። የቡድን መሪው ለአትሌቶች የአበረታሽ ንጥረ ነገር ምርመራ ከመካሄዱ 12 ሰዓት በፊት ለአትሌቶች ለመንገርና ለማስጠንቀቅ 10 ሺህ የእንግሊዝ ፓውንድ መጠየቁ በጋዜጠኞች ከተደረሰበት በኋላ ነው ይህ ነው። የኬንያ የጸረ አበረታሽ ንጥረ ነገር ኮሚቴ መረጃውን ተከትሎ በአፋጣኝ ምርመራ እንደሚያካሄድ አስታውቋል። ከአርባ በላይ የሚሆኑ የኬንያ አትሌቶች ከ2011 ጀምሮ በተደረገ የአበረታሽ ንጥረ ነገር ምርመራ ውድቅ ሆነዋል። የራሽያ የአካል ጉዳተኛ አትሌቲክስ ቡድን ከሪዮ የፓራ ኦሎምፒክ ውድድር ውጭ እንዲሆን ተወሰነ። የራሽያ የአካል ጉዳተኞች አትሌቲክስ ቡድን ከውድድር ውጭ እንዲሆን የወሰነው የዓለም አቀፍ አካል ጉዳተኞች አትሌቲክስ ኮሚቴ ነው። የዓለም አቀፉ አትሌቲክስ ኮሚቴ በከፍተኛ ሁኔታ ሲነጋገርበት የሰነበተውን የሩሲያ መንግስት አትሌቶቹ አበረታሽ ንጥረ ነገርን እንዲጠቀሙ ሁኔታዎችን ሲያመታች መክረሙ ከተደረሰበት በኋላ ቡድኑ ሙሉ በሙሉ ከሪዮ ኦሎምፒክ ሊታገድ ይችላል የሚለውን ሀሳብ ውድቅ አድርጎ እያንዳንዱ አትሌት በተናጠል መቅጣቱ ይታወሳል። ነገር ግን ዓለም አቀፉ የፓራኦሎምፒክ ኮሚቴ የራሽያን የአካል ጉዳተኛ ቡድን ሙሉ በሙሉ ከሪዮ ኦሎምፒክ ማገዱን ትላንት አስታውቋል። በመጪው ወር በሪዮ ከሚካሄደው የፓራኦሎምፒክ ውጭ የሆነው የራሽያ የአካል ጉዳተኛ ቡድን ውሳኔውን ይግባኝ ለማለት 31 ቀኖች ይቀሩታል። እስከዛው ግን በ18 የስፖርት አይነቶች ይካፈሉ የነበሩ 267 የራሽያ አካል ጉዳተኛ ቡድን ከሪዮ ኦሎምፒክ ውድድር ውጭ ሆኗል። ከ16 ቀናት የስፖርት ትግል በኋላ የሪዮ ኦሎምፒክ ሲጠናቀቅ የዓለም አትሌቶች 11500 የሚደርሱ ችግኞችን በዲዮድሮ ራዲካል ፓርክ ይተክላሉ። ያ የ2016 የኦሎምፒክ ማስታወሻ ሆኖ ይቀራል። እግር ኳስ። የእንግሊዝ ፕሪምየር ሊግ ቡድኖች አዲሱ የውድድር ዘመን የፊታችን ቅዳሜ ከመጀመሩ በፊት የመጨረሻ የወዳጅነት ጨዋታቸውን አካሂደዋል። ትላንት ባምናው የፕሪሚየር ሊግ ባለድል ሌስተር ሲቲ እና በኤፍ ኤ ካፕ አሸናፊው ማንቸስተር ዩናይትድ በዌምብሌ ስታዲየም የኮሚቲ ሼል ጨዋታ ተካሂዷል። ቀይ ሰይጣኖች የበላይነት ባሳዩበት የመጀመሪያው አጋማሽ በ ሰላሳ ሁለተኛው ደቂቃ ሊንጋርድ ለማንቸስተር ዩናይትድ የመጀመሪያውን ጎል አስቆጥሯል። የመልሶ ማጥቃት ስልት ታጥቀው የገቡት ቀበሮች ከረፍት መልስ በ ሀምሳ ሁለተኛው ደቂቃ ቫርዲ በግሩም ሁኔታ ግብ ጠባቂውን ዴቪድ ሀይም በማለፍ ከመረብ ባገናኘው ጎል ሌስተር አቻ ሆነ። ጨዋታው ሊጠናቀቅ ሰባት ደቂቃ ሊቀረው ሲል የአራት ዓመቱ ዛላታን ኢብራሃሞቪች የአሸናፊነት ጎል በጭንቅላቱ በመግጨት ከመረባ ውሏል። ጆሴ ሞሪኞም አዲሱን ስራቸውን ዋንጫ በመሳም ጀምረዋል። አሰልጣኝ ክላውዲዮ ራኒየርም እንዲህ አሉ። በጨዋታችን ደስተኛ ነኝ። በውጤቱ ደስተኛ ባልሆንም ነገር ግን ቢያንስ ቢያንስ እደግሞ ያለው በመለያየምት መለያየት ነበረብን። በሌሎች የወዳጅነት ጨዋታ ቬደር ብሬመን፣ ኤደን ሃዛርድ በሰባተኛው ኦስካር በዘጠነኛው ዲያጎ ኮስታ በአርባ አምስተኛው ፔድሮ በዘጠናኛው ደቂቃ ባስቆጠሩት ጎል በቼልሲ አራት ለሁለት ተሸንፏል። ከ ሃያ አራት ሰዓታት በፊት ቅዳሜ ለኢንተርናሽናል ካፕ ባርሴሎናን አስተናግዶ በፍጹም የጨዋታ ብልጫ አራት ለዜሮ የረታውን ቡድን ይዘው ማይንዝን የገጠሙት የርገን ክሎፕ በቀድሞ ቡድናቸው አራት ለዜሮ ተሸንፏል። አርሰናል ማንቸስተር ሲቲን ሶስት ለሁለት አሸንፏል። ራይም ስተርሊን ሲቲዎችን በቅድሚያ ጎል በማስቆጠር ያስቀደመ ቢሆንም አሌክሲ ቢዮ በሀምሳኛው ዋልኮት በሰባ ሶስተኛው ቹባክባም በሰማንያ አምስተኛው ደቂቃ ባስቆጠሩት ጎል መድፈኞቹ አሸናፊ ሆነዋል። በሴንት ሜሪ ስታዲየም ሳውሳምፕተን አትሌቲኮ ቤልባውን አንድ ለዜሮ ረቷል። ዌስትሃሞች በአዲሱ ስታዲየማቸው ከጣሊያኑ ሻምፒዮን ጁቬንትስ ጋር ያደረጉትን ጨዋታ በሶስት ለሁለት ሽንፈት አጠናቋል። የእንግሊዝ ፕሪምየር ሊግ የፊታችን ቅዳሜ የፈረንሳይ ሊግ የፊታችን አርብ ይጀመራል። የጀርመን ቡንደስ ሊጋና የተቀሩት ሀገራት ክለቦች ውድድር ከሁለት ሳምንት በኋላ የሚጀመሩ ይሆናል። በመጨረሻም፣ የተጫዋች ዝውውር ፓውሎ ፓጎባ ወደ ቀድሞ ቤቱ ወደ ኦልድ ትራፎርድ እንደሚመለስ ተነገረ። ዛሬ ማለዳ ከሚያደርገው የሕክምና ውጤት በኋላ በድጋሚ የቀድሞ ክለቡን ይቀላቀላል በ105 ሚሊዮን ዩሮ ወይም በ89 ሚሊዮን የእንግሊዝ ፓውንድ ይህ የዓለም ተጫዋች ዝውውር ክብረውሰንን የሰበረው የገንዘብ መጠን የብዙሀኑ ቅንድብ ሽቅብ ሰብስቧል። የ23 ዓመት ወጣት በ2012 በ15 ሚሊዮን ፓውንድ ነበር ጁቬንትስን የተቀላቀለው። ከአራት ዓመት በኋላ በ89 ሚሊዮን ፓውንድ ተመልሶ መጥቷል። ፓጎባ ሞሪኞ ማንቸስተር ዩናይትድን ከተቀላቀሉ ያስፈረሙት አራተኛ ተጫዋቻቸው ይሆናል። አንድ የእንግሊዝ ክለብ ከ20 ዓመት በኋላ ይህንን ያህል መጠን ለተጫዋች ዝውውር ሲከፍል ይህ የመጀመሪያው ነው። የሳምንቱ ዋና ዋና የስፖርት ዘገባ የሆነበር። ከዝግጅቱ ጋር አና ደምሴ ነበርኩ። መልካም ሳምንት።